ጤና ስጥልኝ የሮብ ምሽት የጋቢና ቤ የጥቅምት 10 2014 መሰናዶ ጀምሯል ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስታውቃችሁ ካብ ስደት ኣብ ስደት ኮይኑ በውጊያ ምክንያት ከአንድ ቦታ ወደ ሌላ ቦታ እየተፈናቀልን ሶስት ሳምንት ያህል ከቤታችን ወጥተን ቆይተን ነበር በትግራይ ክልል ውስጥ ባሉ የጤና ተቋማት ውስጥ በረሃብና የመድኃኒት እጥረት ምክንያት ዜጎች ሕይወታቸው እያለፉ መሆኑን የክልሉ የጤና ቢሮ አስታውቋል። በዚህ ዙሪያ ዘገባ አለን። በሌላ ወጣት ተኮር ርዕስ ደግሞ አንድ ለምሳሌ አንድ ቪዲዮ ሰርተን ነበረ ቅርብ ጊዜ ስላንግን ማስተማሪ የሚል በጣም እሱ ቪዲዮ እንዲሁም በጣም ብዙ ሰዎች ወደውት እያዩት ነው። አሁንም በጣም እየታየ ያለ ቪዲዮ ነው ይማሩ የተሰኘ በዩትዩብ ላይ ኢትዮጵያውያንን እንግሊዘኛ ቋንቋ የሚያስተምር የዩትዩብ ገጽ መስራቾች መካከል አንዷን ነበር የሰማነው እንግዶች አድርገናቸዋል ሌሎች ጥበብ ተኮር ዘገባዎችም ይኖሩናል አብራችሁ እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግደው ንጉሱ ታምሬ በቅንብሩ ስምኝሽ የቆየ በዜናዎቹ ነው አሁን ከዜናዎቹ ጋር ትቆዩ ዘንድ እጋብዛለሁ አመሰግናለሁ ኤደን። እንደ አውሮፓውያን አቆጣጠር ከ2015 መጋቢት ጀምሮ በየመን በሳውዲ አረቢያ በሚደገፈው መንግስት እና በኢራን በሚታገዙት የሁቲ አማጽያን መካከል ሲካሄድ በቆየው ግጭት 10 ሺህ ህጻናት ህይወታቸውን አጥተዋል ወይም ለአካል ጉዳት ተጋልጠዋል ሲል የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። ዩኒሴፍ አሳፋሪ ምዕራፍ ሲል የጠራው ጦርነት በየመን ከተቀሰቀሰ ጊዜ አንስቶ ህጻናት በየቀኑ ህይወታቸውን አጥተዋል ወይም ለአካል ጉዳት ተዳርገዋል። የዩኒሴፍ ቃል አቀባይ የሆኑት ጄምስ ኤልደር የተጠቀሰው ቁጥር በተባበሩት መንግስታት ድርጅት ተጣርተው የተመዘገቡትን ብቻ እንደሚያጠቃልል የተናገሩ ሲሆን ከዚህ በላይ የሆኑ ህጻናት ሞትና ጉዳት እንዲሁ ሳይመዘገብ እንደሚቀርም አስረድተዋል። በተጨማሪም ከዚህ ቁጥር የበለጡ ህጻናት በቀጥታ በግጭቱም ባይሆን በተዘዋዋሪ ሊድኑ በሚችሉ በሽታዎች እንደሚሞቱ ቃል አቀባዩ ተናግረዋል። እሳቸው ናቸው እንደሚሉት በየመን የሚገኙ ህጻናት እንደ ኮሌራና ኩፍኝ በመሳሰሉ በሽታዎች እንዲሁም በምግብ እጥረትና በረሃብ እየታመሙና ህይወታቸውን እያጡ ነው። ዩናይትድ ስቴትስ በዓለም የአሸባሪዎች መዝገብ ላይ ስማቸውን ያሰፈረችው የታሊባን ተጠባባቂ የሀገር ውስጥ ጉዳይ ሚኒስትር በአፍጋንስታን የነበሩ የዩናይትድ ስቴትስ እና አጋሮቿን ወታደሮች የገደሉ አጥፍቶ ጠፊዎችን የሚዘክር ስነ ስርዓት በካቡል አካሂደዋል። ያሉበትን ለጠቆመና እንዲታሰሩ ለተባበረ የአስር ሚሊየን ዶላር ሽልማት ቃል ተገብቶላቸው የነበሩት ሲራጁዲኒ ሀቃኒ በአፍጋን ዋና ከተማ በሚገኘው እጅግ ያማረ በሆቴል ውስጥ ሰኞ እለት ባካሄዱት ስርዓት ላይ ያንዳንዶቹን አጥቂዎች ቤተሰቦች አግኝተው እንዳነጋገሩ የሚኒስቴር መስሪያ ቤቱ ቃል አቀባይ ቃሪ ሳኢድ ኮስቲ ተናግረዋል። ኮስቲ በትዊተር ገጻቸው ላይ ሐቃኔ ሲጸልዩና የሟች አጥፍቶ ጠፊዎች ቤተሰቦችን ሲያቅፉ የሚያሳይ ምስል ያጋሩ ሲሆን ሚኒስትሩ አጥፍቶ ጠፊዎችን የእስልምናና የሀገሪቱ ጀግኖች ሲሉ እንዳሞካሿቸው ተናግረዋል። ሐቃኔ ታሊባን ስልጣን ከያዘ ወዲህ ጨምሮ ላለፉት ዓመታት ለህዝብ ሳይታዩ ቆይተዋል። ወደ ኮቪድ ወሬዎች ስናልፍ የደቡብ አፍሪካ የመድኃኒት ተቆጣጣሪ መስሪያ ቤት ስፐትኒክ ቪ የተባለው በሩሲያ የተሰራ የኮቪድ ክትባት ለአጣዳፊ ጥቅም እንዲውል አልፈቅድም ማለቱን አስታውቋል። ክትባቱ ወንዶችን ለኤች አይቪ ቫይረስ የመጋለጣቸውን አደጋ ከፍ ያደርጋል የሚል ስጋት እንዳለውን ያስታወቀው የሩሲያውን ክትባት የመሳሰሉት በለዘቡ አዴኖ ቫይረስ የሚባሉ ቫይረሶች የተሰሩ መሆናቸውን የሚገልጹ የቀደሙ ጥናቶችን የደቡብ አፍሪካው የመድኃኒት ተቆጣጣሪ ለደረሰበት ውሳኔ በምክንያትነት ጠቅሷል። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲ እነዚህን አዴኖ ቫይረሶች ትኩሳት፣ የሳምባ ምችና የጉሮሮ ህመም የመሳሰሉት የሚያስከትሉ የተለመዱ ቫይረሶች ብሎ እንደሚገልጻቸው የደቡብ አፍሪካው የመድኃኒት ተቆጣጣሪ ድርጅት ጠቅሷል። ስፐትኒክ ቪ የኮቪድ ክትባትን የሰራው የሩሲያው ጋማላያ ማዕከል ደቡብ አፍሪካ ያሰማችውን ስጋት ሙሉ በሙሉ መሰረተ ቢስ ሲል አጣጥሎታል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ አሜሪካውያን በፊት ከወሰዱት የኮቪድ-19 ክትባት የተለየ ማጠናከሪያ ክትባት መከተብ እንዲችሉ ሊፈቅድ መሆኑ ተጠቁሟል። የፌዴራሉ መንግስት የመድኃኒት መቆጣጠሪያ መስሪያ ቤት ለሞደርና እና ለጆንሰን ኤንድ ጆንሰን የኮቪድ ክትባቶች የማጠናከሪያ ክትባት ከዛሬ ጀምሮ በይፋ ፍቃድ ይሰጣል። በዚያው መግለጫ ላይ የተለያዩ ክትባቶች በማጠናከሪያነት እንዲሰጡ ይፈቀዳል ተብሏል። we'll በፋይዘር የተሰራውና በሁለት ጊዜ የሚሰጠውን ክትባት ማጠናከሪያ የተወሰኑ ሰዎች የመጀመሪያውን ካጠናቀቁ ከስድስት ወር በኋላ እንዲከተቡት የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ፍቃድ መስጠቱ ይታወሳል። ይህም እድሜያቸው ከ65 በላይ ለሆኑ በአረጋውያን እንክብካቤ ማዕከል ለሚኖሩ እንዲሁም መምህራንና የጤና ሰራተኞች ለመሳሰሉ የስራ ሁኔታቸው ለቫይረሱ ሊያጋልጣቸው የሚችሉ ሰዎች ሰዎችና የቀደሙ የጤና ችግሮች ያሏቸው ሰዎችን ይጨምራል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኢደን ልመልሳችሁ መኝሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ቪዌ የሮብ ምሽት ፕሮግራማችን ይቀጥላል። አሁን ለምሽቱ አብይ ወዳደረግነው ርዕስ እንሻገር። በትግራይ ክልል በሚገኙ የጤና ተቋማት ውስጥ ሰዎች በረሃብ ምክንያት ህይወታቸውን እያጡ መሆኑን የክልሉ የጤና ቢሮ አስታወቀ። አብዛኞቹ ተቋማትን በመፍረሳቸው የተነሳም ታካሚዎች በቂ አገልግሎት እንደማያገኙም እና በመድኃኒት እጥረት ምክንያትም ዜጎች ህይወታቸው እያለፈ መሆኑን የጤና ባለሙያዎች ባለፈው ቅዳሜ እለት በከተማው ሰልፍ በማድረግ አስታውቀዋል። በዚያ የሚገኘው ዘጋቢያችን ውልጌታ አጽበሃ በጉዳዩ ዙሪያ ዝርዝር አለው። ወይዘሮ ምሕረት ገብረ ይባላሉ። ወይዘሮ ምሕረት በትግራይ ምስራቃዊ ዞን ጽራእ ወንበርታ ወረዳ ቄሕያን በተባለ ቀበሌ ነዋሪ ናቸው። በአካባቢያቸው በነበሩ ውጊያዎች ከቤታቸው ወጥተው ለሶስት ሳምንታት ያህል በዱር ገደል ከልጆቻቸው ጋር ማሳለፋቸውን የሚናገሩት በዚህም ህጻናት ልጆቻቸውን በቂ ምግብ ባለማግኘታቸው አንዷ ልጃቸው መታመሟ ነው የሚገልጹት። ካብ ስደት ናብ ስደት ኮይኑ ከዘልና ብዙሕ መዓልቲ ሰለስተ ሰሙን ዝበሃል ወፂና ኢና ናይ በረኻ ይነቅኒና ኣና ሓድግና ገዛና ኸድና በውጊያ ምክንያት ከአንድ ቦታ ወደ ሌላ ቦታ እየተፈናቀልን፣ ሶስት ሳምንትም ያህል ከቤታችን ወጥተን ቆይተን ነበር። እኛ ቤታችን ትተን በወጣንበት ጊዜ ቤታችን ወታደሮቹ መኖሪያ አደረጉት። ንብረት ለመዝረፍ ይሁን አንዳንድ ነገር ለመፈተሽ ብለው ከፍተው ቤቱ ስለተውት የቀረውም እህል በአህያና በቅሎ ተበልቷል። እህል ቤት ውስጥ አላገኘንም ነው ያሉት። የእርዳታ እህል እንዳላገኙ ነው የሚገልጹት። ወይዘሮ ምሕረት በአካባቢያቸው ለግብርና የሚጠቀምባቸውም ከብቶች በወታደሮች በኃይል ተወስደው ታርደዋል በማለት ገልጸዋል። በአሁኑ ጊዜ በምግብ እጥረት ምክንያት የታመመችው ልጃቸው መቅደስ ለማሳከም በመቀለ አይደር ሪፈራል ሆስፒታል ነው የሚገኙት። ወይዘሮ ምሕረት የታመመችው ልጃቸው በአካባቢያቸው በሚገኙ ጤና ተቋማት በመውደማቸው በአቅራቢያቸው ማሳከም አለመቻላቸውም ተናግረዋል። ዝተፈላለየ ጥረና ጀንዋር ሽለስ መን ይሃ ና ኸዚ ብድሕሪ ብል ሓማመት ና ኸዚ ጉላ ቅሲ ደጃ ባንክ የለም፣ ትንሽ የቆጠብነው ብርም ማን ይስጠን። አሁን ልጄ ስትታምም ለህክምና ወደ አጉላዕ ወሰድ ኳት በዛ ምንም ነገር የለም፣ የተሻለ ብለው ወደ ውቅሮ ላኩኝ። እዛም መድኃኒት ስለሌለ ወደ አይደር ሆስፒታል መጥቻ መጥቻለሁ ነው ያሉት። በአይደር ሪፈራል ሆስፒታል በምግብ እጥረት ምክንያት ታመው የሚገቡ ህጻናት ብዛት እየጨመረ መሆኑ ነው በሆስፒታሉ የህጻናት ሐኪም ዶክተር ኤልያስ ከድር የሚናገሩት። በሆስፒታላችን ውስጥ ከበፊቱ በበለጠ ቁጥር የምግብ እጥረት ታካሚዎች እየበዙ ይገኛሉ። እንደሚታወቀው በውጊያው ምክንያት ልጆቹ የሚያስፈልጋቸውን ምግብ እያገኙ አይደለም። እናቶችም ሊያቀርቡ አልቻሉም። በተጨማሪ ደግሞ በዚህ ምክንያት ለህመም በቀላሉ እየተጋለጡ ነው ያሉት። መድኃኒትም ደግሞ እንደልብ አይገኝም እና ችግሩ በጣም ነው የከፋ ነው ማለት ነው። የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ሬ ኢሳያስ በአሁኑ ጊዜ በትግራይ ያጋጠመው ረሃብ ባዓለም አቀፍ ደረጃ በጣም አስቸኳይ እርዳታ የሚያስፈልገው ነው ብለዋል። በአሁኑ ጊዜ በክልሉ አገልግሎት እየሰጡ ወዳሉ የጤና ተቋማት በብዛት በምግብ እጥረት ምክንያት የሚታመሙ ህጻናት እየገቡ መሆናቸውና የሰው ህይወትም እያለፈ ነው ሲሉ ገልጸዋል። ትግራይ ውስጥ ብዙ እናቶች ብዙ ህጻናቶች በረሃብ ና ከረሃብ ጋር በተገናኘ ያሉት ተጓዳኝ በሽታዎች እየሞቱ ነው የሚገኙት። በቀን ትግራይ ውስጥ ካሉ ጤና ተቋማት በጣም በተቆራረጠና ሙልነት በሌለው በሚመጣው ሪፖርት በአስር የሚቆጠሩ ወገኖቻችን እየሞቱና ለሌላ ተጓዳኝ በሽታ እየተደረጉ ነው ያሉት ይህንን ከጤና ተቋሞች አቅም የባከም አቅምም ስናይ ባለፈው ሶስት ወራት ባለው መዘጋት እነዚህ በሽታዎች ለማከም የሚያስችሉ መሰረታዊ የሚባሉ መድኃኒቶችም ኦልሞስት የሉ ማለት ይቻላል። በሌላ በኩል ቅዳሜ ጥቅምት 6 2014 ዓ ም መቀለ በሚገኙ የተባበሩት መንግስታት ድርጅት መስሪያ ቤቶች አካባቢ በተደረገው የጤና ባለሙያዎች የተቃውሞ ሰልፍ ወደ ትግራይ የሚያስገቡ መንገዶች በመዘጋታቸው መድኃኒት፣ የህክምና ቁሳቁስና ምግብ እየገባ አይደለም ብለዋል። እዚህም በትግራይ የእናቶችና ህጻናት ህይወት በሰው ሰራሽ ምክንያት እያለፈ ነው በማለት ገልጸዋል። ዶክተር ፋኑስ ገብሩ በመቀለ አይደር ሪፈራል ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በሆስፒታላቸው ታካሚዎች የሚያስፈልጋቸው መድኃኒትና ሌላ የህክምና ቁሳቁስ እያገኙ ባለመሆናቸው ለከፋ ችግር ተጋልጠዋል ብለዋል። በሰልፉ ያገኘኋት ሄለን ሓጎስ በበኩሏ በመቀለ የካቴት 11 ሆስፒታል የፋርማሲ ባለሙያ ነች። በሆስፒታሉ የሚታከሙ ሰዎች የሚፈልጉት መድኃኒት እያገኙ አይደለም ብላለች። እስካሁን ያለን መድኃኒት እያለቀ ነው። ሞትም እየተጋለጡ ነውና ያለን ሁኔታ በጣም አስቸጋሪና መጥፎ እንደሆነ ካለመዝጋት ብለን ደግሞ የተወሰነ አንዳንድ መድኃኒት ያው አንዱ መድኃኒት በሌላ መድኃኒት እየተካን ነው የምንቀጥለው ያለ ነው እንጂ ምንም እንደሌለ ነው። እስካሁን ሀፍቶም ልበሎ የተባለ የጤና ባለሙያ በበኩሉም የጤና ባለሙያዎች ለአምስት ወራት ያህል ደሞዝ ሳይከፈላቸው ጭምር ሕዝብ እያገለገሉ ነው ብለዋል። በጦርነቱ ምክንያት የጤና ተቋማት ወድመውና ተዘርፈዋል ብሎ በአሁኑ ጊዜ እየሰሩ ያሉ ጥቂት ሆስፒታሎችም መንገድ በመዘጋቱ አስፈላጊ የሕክምና ቁሳቁስና መድኃኒት እያገኙ አይደለም ይህ እንዲፈታ ደግሞ ዓለም አቀፍ ማህበረሰብ ሊያግዝ ይገባል በማለት ገልጿል። እናቶችና ህጻናት በመድኃኒት እጥረት ምክንያት እየሞቱ ነው፣ እየተጎዱ ነው፣ እየተጎሳቆሉ ነው። ዓለም ህዝብ ይህንን አይቶ ተረድቶ ቶሎ መፍትሄ እንዲሰጠን ነው እኛ የወጣንበት አላማ። በተቃውሞ ሰልፉ አንድ ሺህ የሚሆኑ የጤና ባለሙያዎች ተሳታፊ ነበሩም። ለአሜሪካ ድምጽ ሙልጌታ አጽበሃ መቀለም። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ይቀጥላል። ዝግጅቶቻችንን በኢትዮ ሳት ሳተላይት ላይ ታገኛችኋላችሁ። እንዲሁም ደግሞ በቪ አምሃሪክ የፌስቡክ ገጽና ድረ ገጽ ላይ መከታተል ትችላላችሁ። ተከታዩ ዘገባ ደግሞ ከሁለት ወጣቶች ጋር ያስተዋውቀናል። ወጣቶቹ ይማሩ የተሰኘ የዩትዩብ ገጽ ከፍተው እንግሊዝኛ ቋንቋን እያስተማሩ ይገኛሉ። ከወጣቶቹ ጋር ቆይታ ያደረገው ሀብታሙ ስዩም ነው። ወጣቶቹ እራሳቸውን በማስተዋወቅ ይጀምራሉ። ስሜ አማኑኤል እስራኤል ይባላል። የማሩ ክሪኤተር ነኝ። እኔ በጸጋ ጌታቸው እባላለሁ። ማሩ ላይ አስተማሪ ነኝ። መጀመሪያ ቪዲዮቹን ለመስራት ለመልቀቅ እንግሊዝኛ ለማስተማር ያነሳሳን በፊት ያሁን ፐርሰናል የምሰራው ትራንስሌሽን ላይ ነበር፣ እና ብዙ ሰው ከውጭ ሀገር ወደዚህ ሲመጣ ይቸገራል። እንግሊዝኛ ለመተርጎም፣ እንግሊዝኛ ለመናገር ከውጭ የሚመጡትም ይቸገራሉ፣ እዚህም ያሉ ሰዎች ይቸገራሉ እና ያንን ችግር ለመቅረፍ ተብሎ የተጀመረ ቻናል ነው። ያው ቋንቋውን ስናስተምር ደግሞ እኛም እንደ ሌሎች ትምህርት ቤቶች ግዴታዊ የግራመር ህጎችን በማስሸምደድ አስጨናቂ በሆነ መንገድ ሳይሆን ሰዎች ዘና እያሉ መማር የሚችሉበትን አይነት በቃ አትሞስፌር ለመፍጠር እንሞክራለን። ከዛ ደግሞ የተማሩትን ነገር ደግሞ ወዲያው በዕለት ተዕለት ህይወታቸው መጠቀም የሚችሏቸውን ትምህርቶች ለማስተማር እንሞክራለን። አዎ፣ በጣም በሺ የሚቆጠሩ ኦልሞስት ወደ 160 ሺህ የሚሆን ሰብስክራይበር አለን እና በጣም ጥሩ ፊድባክ ነው ያለው። አንድም ቀን ኔጌቲቭ ኮሜንት አያጋጥም። በጣም ፖዚቲቭ ምላሽ ነው ያለው። ሁልጊዜ ሰዎች እንደውም ሞር እንድንሰራ የሚያደርገን ኮሜንቶቹን ገብተን ስናይ በቃ በየዕለቱ በቃ ቪዲዮ እንድንለቅ ይገፋፉናል እና በጣም ፖዚቲቭ ምላሽ ነው ያለው ከሰው እና ያው ያስተዋል ነው ምንድነው በጣም የእንግሊዝኛ ቋንቋ በጣም ተፈላጊነት ያለው ዘርፍ እንደሆነ አይደለ? ብዙ ሰዎች ለስራም ቢሆን ለትምህርትም ቢሆን በጣም ያስፈልጋቸዋል፣ ግን ሀገሪቱ ውስጥ ያለው የማስተማሪያ መንገዶች ሰውን እየጠቀመው አይደለም። እና ብዙዎች ዩኒቨርሲቲ ተመርቀናል ምን ብለናል፣ ግን በቃ አንችልም፣ ወይ ደግሞ ስራ ላይ ነኝ ያለሁት፣ ግን አንችልም፣ እና በጣም ያስፈልገኛል የእናንተ ትምህርት የሚሉ ሰዎች አሉ። ውጭ የሆነውም ደግሞ በቃ ትምህርት አለም አልተማርኩኝም፣ ባለመማሬ በቃ በጣም እየተጎዳሁኝ ነው እያሉ ብዙ ሰዎች አሉ። ብቻ ምን ያህል ለእኛ ሰው ይሄ ትምህርት የዚህ ቋንቋ ትምህርት እንደሚያስፈልገው በቃ በጣም ያየ ነው። ከደረሰን ምላሽ ያየ ነው። ይህንን ነው በጣም ተፈላጊነት እንዳለው ትምህርቶችን በምታዘጋጁበት ጊዜ የፈተኗችሁ ወይም የሚያስቸግሯችሁ ሀሳቦች ነበሩ ወይ? በአማርኛ እንደዚህ ይባላል በእንግሊዝኛ ግን ለመግለጽ ከብዶን ነበር የምትሏቸው ወይንም ደግሞ ወደ አማርኛ ለመመለስም ሊሆን ይችላል። አዎ፣ አንድ ለምሳሌ አንድ ቪዲዮ ሰርተን ነበረ ቅርብ ጊዜ ስላንግን ማስተማር የሚል በጣም እሱ ቪዲዮ እንደውም በጣም ብዙ ሰዎች ወደውት እያዩት ነው። አሁንም በጣም እየታየ ያለ ቪዲዮ ነው። ግን ለዛ ቪዲዮ እኛ ሪሰርች ስናደርግ አሜሪካን ስላንግ የሚለው ርዕስ ላይ አሜሪካውያን በጣም የሚጠቀሟቸው ቋንቋዎች፣ ግን ልክ እኛ ምጥተን ያንን ማስተማር ስንፈልግ በእኛ ባህል በፍጹም የማይሆኑ ቃላት ነበሩ አይደለም። እና ይህንን ያው ሰዎቹ መስማታቸው አይቀርም፣ ምን ማለት ነው ብለው መማር መፈለጋቸው አይቀርም። ግን እኛ ይህንን አናስ ይከብዳል ብለን የተውናቸው እንትኖች ነበሩ አይደል አሉ እንደዚህ አይነት በባህል ምክንያት ማይጣጣሙ ነገሮች የምዕራቡ አለም ወር ፍሪ በመሆናቸው በብዙ ነገሮች ወደኛ ወደኛ ጋር ሲመጣ በደምብ ትራንስሌት ማያረጉ ነገሮች አሉ ቪዲዮዎቻችሁን ስመለከት በጥሩ ጥራት የተዘጋጁ ናቸው እንቅስቃሴያችሁ ወጪ ያለው ይመስለኛል ይህን አገልግሎት ለመስጠት የሚያግዛችሁን ድጋፍ ከየት ነው የምታገኙት ቪዲዮዎቻችን ላይ ምንም አንደራደርም። በጣም ጥራት ባለው መልኩ ነው ለማቅረብ የምንፈልገው ለተመልካቾቻችን። አንድ ሰው አንዱን ቪዲዮ አይቶ በአሪፍ አቀራረብ ከቀረበለት የሚቀጥለውን ቪዲዮ የማየት ፕሮባቢሊቲው በጣም ሀይ ስለሆነ እኛም ያንን ለማድረግ በደንብ በጥራት ነው የምንሰራው። አዎ እንዳልከውም ደግሞ በደንብ ወጪ አለው፣ በጣም ብዙ ወጪዎች አሉት። ግን ያንን ወጪ በራሳችን ነው ከበር የምናደርገው አሁን ላይ ግን ከዩቲዩብም የምናገኘው የተወሰነ ኢንካም አለ ከእሱም እያደረግን አቻችለን ነው እየሰራን ያለ ነው ይማሩ የተሰኘውን አውታር የበለጠ ለማሳደግ ምን አይነት እቅዶች አሏችሁ የወደፊት ልማችሁስ ምንድን ነው ይማሩን ለማሳደግ የተለያዩ እንቅስቃሴዎችን እያደረግን ነው ኦሬዲ የቀረጽናቸው ፕሮጀክቶች አሉ እነሱንም ለማሳካት የተለያዩ እርምጃዎችን እየወሰድን ነው ከነሱ መካከል አንደኛው ይማሩ ለልጆች የሚል ፕሮግራም ነው። ልጆች በቀላሉ ቋንቋን፣ ቁጥርን፣ ከለርን የተለያዩ ገና ሲጀምሩ ማወቅ ያለባቸውን ነገሮች በአጭር ጊዜ ውስጥ እንዲጀምሩ እንዲለምዱ የሚያደርጉ ትምህርቶችን እያስተማረን ነው። በጸጋና አማን እጅግ በጣም አመሰግናለሁ። የጀመራችሁት ነገር ትልቅ ቦታ ደርሶ እንድታዩት እመኝላችኋለሁ። መልካም እድል። መልካም ምሽት። እሺ እኛም በጣም እናመሰግናለን። አክብራችሁ ስለጠራችሁ ስለጋበዛችሁም እናመሰግናለን። ያው እኛም እንግዲህ ያው ለሀገራችን ሰው የሚጠቅምን ነገር ቫሊዩ አድ የሚያደርግን ነገር ለመስራት ነው እየሞከርን ያለ ነው። እና ያው ይሄ ስራችንም እውቅና ተሰጥቶት ኦኝ ልጆች ጥሩ ስራ እየሰሩ ነው ብለው መጋበዛችን በጣም ደስ ብሎናል። በዚህ አጋጣሚም ደግሞ ያው ለመጀመሪያ ጊዜ ስለዚህ ቻናል የሚሰሙ ሰዎች ካሉ ቻናላችንን ፈልጋችሁ ሄዳችሁ ሰብስክራይብ እንድታደርጉ እንጋብዛለን። ያው በጣም ጠቃሚ ነገርን ነው እየሰራን ያለ ነው። እናመሰግናለን በጣም እናመሰግናለን። ተከታዩ ዘገባ ደግሞ ወደ ጥበብ ጎራው የሚወስደን ይሆናል። በዚህ በዩናይትድ ስቴትስ በኒውዮርክ ግዛት ሀግ ወይም መተቃቀፍ የተሰኘ ሐውልት በቅርቡ ተመርቋል። ሐውልቱ የተሰራው በኮቪድ-19 ምክንያት ሕይወታቸውን ላጡ ሰዎች መታሰቢያ ይሆን ዘንድ ነው። የኒና ቪሽኔቫን ዘገባ ስመኝሽ የቆየ እንደሚከተለው አጠናቅረዋለች። ስቱ ከዚህ ቀደም ሲሰራቸው ከነበሩ ስራዎች ጋር ሲነጻጸር ይህ ሁለት መቶ ኪሎ ግራም የሚመዝነው እና ሶስት ሜትር እርዝመት ያለው በነሐስ የተሰራ ቅርጽ በጣም ትንሽ ይመስላል። ቅርጹ በሰዓሊና ቀራጺ ሆርሄ ሮድሪጋዝ ጌራዳ የተሰራ ሀግ ወይም መተቃቀፍ የተሰኘ ሐውልት ነው። ዙሪያውን ስትዞሪ መስመሮቹ በልዩ ሁኔታ ይታያሉ። ስለዚህ ዙሪያውን ስትዞሪ ያለው እንቅስቃሴ የስራው ዋና አካል ነው። ይህ መተቃቀፍ የሚል ስያሜ የተሰጠው ሐውልት ለወትሮ ተራ ወይም የተለመደ የሚመስል ሆኖም እጅግ አስጨናቂ በነበረው የኮቪድ-19 ወረርሽኝ ወቅት ትልቅ ትርጉም ያገኘውን ሁኔታ የሚያንጸባርቅ ነው። እጅግ ፈታኝ በሆነ ወቅት መተቃቀፍን የመሰለ ተራ የሚመስል የሰውነት እንቅስቃሴ ለአንዳንዶች ትልቅ ትርጉም ያለው ይሆናል። በዚህ ከባድ ወቅት ሁላችንም በጣም ልናገኘው ተመኝተን ግን ያልቻልነው ነገር መተቃቀፍ መሆኑ ግልጽ ነው። በነሐስ የተሰራው መተቃቀፍን የሚያሳየው ሐውልት መታሰቢያነቱ የሚወዱትን በማጣት ለራስ ህይወት በመፍራት ወይም ስራና ቤትን በማጣት ምክንያት በአእምሮ ጤና መታወቅ ወይም በስሜት መረበሽ ለተጎዱ ሰዎች ነው። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር ከነሐሴ 2020 እስከ የካቲት 2021 ባለው ጊዜ 42 ከመቶ የሚሆኑ አሜሪካውያን የአእምሮ ጭንቀት ወይም ድባቴ እንዳጋጠማቸው ተናግረዋል። ጓደኞቼ በኮቪድ-19 ሕይወታቸው ሲያልፍ የአንድ ጓደኛ ሚስት ከቤት መውጣት ሳትችል ስትቀር፣ በቃ ለረጅም ጊዜ እናቴን አግኝቼ ማቀፍ ነበር የምፈልገው። ምክንያቱም ለረጅም ጊዜ መገናኘት አልቻልንም ነበረ። እጅግ በጣም አስቸጋሪ ነበር። ከዚህ በኋላም ለተወሰኑ ጊዜያት ሰዎች በዚህ አስቸጋሪ ሁኔታ ውስጥ የሚቆዩ ይመስለኛል። የነሐሱን ሐውልት ለመስራት በሞዴልነት የረዱት የአርቲስቱ ቤተሰቦች ናቸው። የሚፈልገውን አይነት ውጤት እስኪያገኝም በጭቃ የተለያዩ ቅርጾችን ሰርቷል። ሮድሪጌስ ጌራዳ በዲጂታል የመጨረሻ ቅጅውን ከሰራ በኋላም አሁን ለእይታ የበቃውን የነሐስ ሐውልት እንደሰራ ይናገራል። ህርባን የተሰኘው የኪነ ጥበብ ስራዎች ዋና ስራ አስኪያጅ የሆኑት ጄክ ጆይስ ስለ ሐውልቱ አሰራር እንዲህ ይላሉ ሆርሄ መጀመሪያ ንድፉን ፈጠረ ከዛ ከእኛ ቴክኒሽያኖች ጋር በመሆን የስሪዲ ወይም ዲጂታል ቅጂውን ሠራ ያንን እኛ ፓማ በተሰኘ አንድ ዕቃ ላይ አተም ነው ከዚያ የነሐሱን ቅርጽ ለመሥራት ባህላዊውን የማባዣ መንገድ ተጠቀምን መጨረሻ ላይ የእጅ ባለሙያዎቻችን አንድ ላይ ገጣጠሙትና አሁን ለማለቅ ተቀርቧል በኒውዮርክ የሚገኙ የብረት አቅላጭ ባለሙያዎች 220 ኪሎ ግራም የሚመዝነውን የነሐስ ቅርጽ ለመስራት አግዘዋል። እላዩ ላይ ለምልክትነት ሪቫን አለው። ያ የአእምሮ ጤና ግንዛቤ ማስጨበጫ ምልክት ነው። ያ በንድፍ ስራውም ሆነ በሐውልቱ ላይ ይታያል። ሌላው ዋና ሐሳብ የነበረው ሦስት ወንድ ይሁን ሴት የማይለዩ ገጽታዎችን መፍጠር ነው። ሐውልቱ በኒውዮርክ ከተማ ሊንኮሊን ቲያትር አቅራቢያ የተቀመጠ ሲሆን አርቲስት ሮድሪጋዝ ጌራዳ እንደሚለው በኮሮና ቫይረስ ወረርሽኝ የተጎዱ ሰዎች መንፈስና ጽናት መታሰቢያ ሆኖ ይቀመጣል። አድማጭ ተመልካቾቻችን ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ተከታዩ ዘገባ ደግሞ ወደ ኪንሻሳ ይወስደናል። ቦምቤ የተሰኘ መድኃኒት ላይ ያተኩራል። ቦምቤ በህገወጥ መንገድ ወደ ሀገር የሚገባ መድኃኒት ሲሆን፣ በኪንሻሳ ወጣቶች ለመዝናናት ሲሉ እየተጠቀሙበት ይገኛሉ። ነገር ግን መድኃኒቱ በፍጥነት ሱስ ውስጥ የሚያስገባና ከፍተኛ የሆነ የጤና ጠንቅ የሚያስከትል መሆኑን ተሰምቷል። የዲሊዲኮን ዘገባ እንደሚከተለው አቀርብላችኋለሁ። Major Alphonse Landu, jekk inxaqsa, jesprimi l-ġelb tiegħu bħala ፖሊስ ጣቢያ ውስጥ ባደረጉት ንግግር በኪንሻሳ የሀሽሽ አዘዋዋሪዎችን ለመያዝ ልዩ ተልእኮ እየተደረገ መሆኑን አስረድተዋል። ሀያ የሚሆኑ ህገ ወጥ መድኃኒትና እጻ አዘዋዋሪዎችን እንዲሁም ነጋዴዎችን አነጋግረናል። ሀሽሹን የሚጠቀሙ ሰባ ስምንት ሰዎችንም ይዘናል። ቦምቤ የተሰኘው መድኃኒት አነቃቂና ሱሳማጭ የሆነ ናርኮቲክ ያለው ሲሆን በከረጢት ያሉ ዱቄት ነገሮች አልያም ጥቋቁር ነገሮች ከሌሎች መድኃኒቶች ጋር ተቀላቅለው የሚሰራ ነው። በተለምዶ 36 ወፎዎች የሚል ስም የተሰጣቸው እንደ ቦምቤ፣ ካቦ፣ ሄሮይን፣ ኮኬንና ዳቱራ የተሰኙ ሀሽሾችን የሚጠቀሙ ወጣቶች እንዳሉ አይተናል። የኪንሻሳ ሀገረ ገዥን ጨምሮ እጅግ ብዙ ባለስልጣናት የዚህ የጸረ ሀሺሽና ሱስ መድኃኒቶች ተልኮ ምን ደረጃ ላይ እንዳለ ለመቃኘት መጥተዋል። በከተማችን መረጋጋት እንዳይኖር በህገ ወጥ መንገድ የሚገቡና ሱስ የሚያስይዙ መድኃኒቶች ትልቅ ሚና ተጫውተዋል። ልጆቻችን አንድ እነዚህ መድኃኒቶችን ከወሰዱ በኋላ ወንጀሎችን ይፈጽማሉ። አብዛኞቹ ታሳሪዎች ንጹህ መሆናቸውን ነው የሚናገሩት። አንዳንዶቹን የእስር ቅጣት የሚጠብቃቸው ሲሆን፣ ሌሎቹ ደግሞ ወደ ደቡብ ምስራቅ የሀገሪቱ ክፍሎች ተጉዘው በዛ ባሉ በታዳጊዎች ማቆያ ውስጥ ሜዳ ላይ የጉልበት ስራ እንዲሰሩ በመደረግ ይቀጣሉ። በኪንሻሳ በህገ ወጥ መንገድ የሚገቡ መድኃኒቶች ቅንብርም ቦምቤ የተሰኘውንና ሱስ አማጭ የሆነውን ወጣቶችን የሚያጠቃውን መድኃኒት ለመስራት ጥቅም ላይ መዋላቸው እየተነገረ ነው። መንግስትም ይህንን ለመከላከል በሰፊው እየሰራ ነው። የጋቢና ቪዬ መሰናዶ ይቀጥላል። እንግዲህ እንደምታዩት ለሙዚቃ የሚሆን ጊዜ ያለን ንጉሱ ታምሬ የቴዎድሮስ ታደሰን ሙዚቃ መርጦላቸዋል። አድማጮቻችን እንግዲህ የጋቢና ቤ የእሮብ ምሽት መሰናዶ እዚህ ላይ ተጠናቀቀ። አስተያየቶቻችሁና ጥያቄዎቻችሁን በቪኦኤ አማርኛ ፌስቡክ ገጻችን ላይ ልታደርሱ ትችላላችሁ። ለጋቢና ቤ እያላችሁ የሬዲዮ በቴሌቪዥን መሰናዷችንም እንዲሁም በቪኦኤ አማርኛ የድረ ገጽ ላይ ፌስቡክ ገጽ ላይ ልታገኙ ትችላላችሁ። በሳተላይት በኢትዮ ሳት ላይም እንድትከታተሉን እንጋብዛለን። ስናስተናግዳችሁ ያመሸነው ነው ኤደን ገረመው በመስተንግዶ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበረ ያደርገውም ምሽት እንገናኝ እያለን እዚህ ላይ እንሰናበታለን።